እንደ አውሮፓውያን አቆጣጠር በ1924 ዓ.ም የመጨረሻውን የበጋ ኦሎምፒክ ጨዋታዎችን ያስተናገደችው ፓሪስ ልክ በመቶኛ ዓመቷ የ2024ን ኦሎምፒክ ጨዋታዎች እንድታስተናግድ ሊማ ላይ የተሰበሰበው ጉባኤተኛ ፓሪዛውያንንና መላው ፈረንሳያን ያስፈነደቀውን ውሳኔ ያስተላለፉት የዓለም አቀፉ ኦሎምፒክ ኮሚቴ ፕሬዝዳንት ጀርመናዊው ቶማስ ባህ። As host city of the games of the 33rd Olympiad, 2024. ውሳኔውን ተከትሎም ትላንት ማምሻውን እዚህ ፓሪስ ላይ የነበረው ቀዝቃዛና ዝናባማ አየር የፓሪስን ውበት የፓሪዚያውያንንም ደስታና ፈንጠዝያ የገተው አይመስልም ነበር። ከሶስት ጊዜ ሙከራ በኋላ በመጨረሻም ተሳካለን አሸነፍንም ሲሉ ተደምጠዋል። ሀይፈል ታወር አካባቢ ደስታቸውን ሲገልጹ አግኝቼ ካናገርኳቸው የፓሪስ ነዋሪዎች መካከል ፈረንሳውያን ሁሉ ፓሪዛውያን፣ ወደ ከተማችን እንኳን ደህና መጣችሁ ብለን እንቀበላችኋለን። አሁን እዚህ የተገኘው ትራይፈል ታወር ያለውን የኦሎምፒክ ቀለበት ለማየት ነው። ይህን ለማየት ብዙ ዓመታት ቆይተናል። እኔ በጣም ደስ ብሎኛል። ሴት ልጅ አሁን ሊማናት ዘጋጅ ኮሚቴው ጋር ትሰራለች። ድርብ ደስታ ነው የተሰማኝ። እንደ እናትም እንደ ዜጋም በጣም ነው የኮራሁት። ከውሳኔው በኋላም ባህሪካን የተጎዱትን በፈረንሳይ ግዛት ስር የሚገኙ የካሪቢያን ደሴቶችን እየጎበኙ የነበሩት የፈረንሳዩ ፕሬዚዳንት ኤማኑዌል ማክሮን ከዛው ለፈረንሳውያን ባስተላለፉት የደስታ መግለጫ የቪዲዮ መልእክት ውሳኔው ለፈረንሳይ ድል ነው ሲሉም ተናግረዋል። ፓሪስ የ2024 ቱን የኦሎምፒክና ፓራሎምፒክስ ጨዋታዎችን ለማስተናገድ ስድስት ነጥብ ስድስት ቢሊያርድ ዩሮ የመደበች መሆኑንና የምታስተናግድባቸውም የስፖርት ማዘወተሪያ ስፍራዎች 95 በመቶ የተገነቡና ለጊዜው የሚገነቡ ሲሆን እነዚህም መወዳደሪያ ስፍራዎች ታሪካዊና የቱሪስት መስህብ የሆኑ ቦታዎችም የተካተቱባቸው እንደሚሆኑና ከዛም ባሻገር ውድድሮቹ የሚደረጉባቸው ቦታዎች ፓሪስን ጨምሮ በመላው ፈረንሳይ የሚገኙ ከተሞች እንዲካተቱባቸው መደረጉንም በያዝነው ሳምንት እዚሁ ፓሪስ ላይ የፈረንሳይ ዓለም አቀፍ ጥናት ተቋም ፓሪስ በ2024 ኦሎምፒክ የምታገኘው ዘርፈ ብዙ እሴቶች በሚል ባዘጋጀው መድረክ ላይ ተገልጾ ነበር። ፓሪስ የ2024 ኦሎምፒክን ለማዘጋጀት በሊማው ጉባኤ ላይ ያለ ተወዳዳሪ በእጩነት መቅረቧ ወይንስ የፓሪስ ሰነድ ብቃት ለመመረጧ ምክንያት ሁኗል ማለት ይቻላል ወይ ስል ለፓሪሱ ነዋሪ ላንጋፋው የስፖርት ጋዜጠኛና የቀድሞ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ልዩ ረዳትና ሕዝብ ግንኙነት የነበሩት አቶ ፍቅሩ ኪዳኔ ላቀረብኩላቸው ጥያቄ ሲመልሱ ይጠበቅ ነበረ። ለምን ሶስተኛ ጊዜዋ ነው አሁን ስትቀርብ እና ፓሪስን የመሰለ ከተማ እዚህ ዓለም ላይ የለም። እንዳው ምንም አይነት ወሬ የሚወራ ኦሊምፒክን የሚያዘጋጁበት ታሪካዊ በሆኑ ቦታዎች የማይጠረጠር ነው። በ1924 ፓሪስ ያስተናገደችው ኦሎምፒክ ጨዋታ ለኢትዮጵያ ኦሎምፒክ ተሳትፎ ታሪካዊና በር ከፋች የነበረ መሆኑን የጠቀሱት አቶ ፍቅሩ ታሪካዊ ዳራነቱንም እንዲህ ሲሉ ይገልጻሉ በ9 24 ፓሪስ በተዘጋጀ ጊዜ የኦሊምፒክን እንቅስቃሴ የማሰረተው ምሁር ፒየር ደ ኩበርተ ራስ ተፈሪ መኮንን የኢትዮጵያን አልጋ ወራሽ ጋብዘው እዚህ መጥተው ጨዋታውን ተመልክተዋል እና ፒየር ደ ኩበርተ አፍሪካ ጨዋታ ራሷ ማዘጋጀት ይገባታል በሚል ሁሉም ሰው እንዲረዳ አንድ የባንክ አካውንት ፓሪስ ከፍተው በ1924 ተወዳዳሪ የነበሩት አትሌቶች መሪዎች ሁሉም እንዲያዋጡ ጠይቀው በመጀመሪያ እንዳውም እርዳታ የሰጠው የፈረንሳዩ ሪፐብሊክ ፕሬዚዳንት ራሳቸው ነበሩ። ለዶችቪል ሬዲዮ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከፈረንሳይ ፓሪስ።